ኢትዮጵያ ውስጥ ከሚገኙ ዩኒቨርሲቲዎች ተመርቀው ለሚወጡ ወጣቶች የሚዘጋጀው የስራ ፈላጊና አሰሪ ቀጣሪዎችን የሚያገናኘው የስራ አውደርዕይ ዘንድሮ በኮቪድ-19 ምክንያት የተካሄደው በድረገጽ ሲሆን ከ114 በላይ ቀጣሪ ድርጅቶችና ከ4000 በላይ ምሩቃን ተካፋዮች የተሳተፉበት መሆኑን አዘጋጆቹ ይናገራሉ። ተመራቂዎችና ስራ ቀጣሪ ድርጅቶችን የሚያገናኘው የደረጃ ዶትኮም ፕሮግራም ዳይሬክተር ወይዘሪት ሲሃ ማየለ ለአሜሪካ ድምጽ እንደተናገሩት ድርጅታቸው ከመንግስት የስራ ፈጠራ ኮሚሽን ከዩኒቨርሲቲዎች፣ ከለጋሽና ቀጣሪ ድርጅቶች ጋር በመተባበር ተማሪዎቹ ከመመረቃቸው በፊት ልዩ የብቃት ስልጠና እንዲያገኙ ያደርጋል። እስካሁን ወደ ስድስት ሺህ ተመራቂ ተማሪዎችን ከአሰሪዎች ጋር በማገናኘት ለስራ ብቁ ያደረጓቸው መሆኑንም ተናግረዋል። በየክልሉ ዩኒቨርሲቲዎች ስላሉት የስራና የሙያ ማበልጸጊያ ተቋማት የስራ እንቅስቃሴም አካፍለውናል። ደረጀ ደስታ አነጋግሯቸዋል። በኢትዮጵያ ከሚገኙ 32 ዩኒቨርሲቲዎች በየዓመቱ 200 ሺህ የሚደርሱ ወጣት ተማሪዎች ይመረቃሉ። ይሁን እንጂ ወጣቶቹ ለስራ ብቁና ዝግጁ የሚያደርጋቸውን የተለየ ስልጠና አያገኙም። ያ ደግሞ ባሉት ውስንና ክፍት የስራ መደቦች ተወዳዳሪና ተፈላጊ አያደርጋቸውም። አሰሪና ቀጣሪ ድርጅቶችም ቁጥራቸው ከፍተኛ ከሆነው ስራ ፈላጊዎች መካከል ብቁ የሆኑ ወጣቶችን አያገኙም። ደረጃ ዳትካም የተባለው ድርጅት ፕሮግራም ዳይሬክተር ወይዘሪት ሲሃም አየለ ድርጅታቸው ይህን ችግር ለመቋቋም በሁሉም ክልሎች ካሉት ዩኒቨርሲቲዎች ከስራ እድል ፈጠራ ኮሚሽንና እንደ ማስተር ካርድ ፋውንዴሽን የመሳሰሉት ድርጅቶችን ድጋፍ በማግኘት እና ከነሱም ጋር በመተባበር በቅንጅት እየሰራ መሆኑን ተናግረዋል። ደረጃ ዳት ካም እስካሁን ወደ 18 የሚደርሱ የስራና የሙያ ማበልጸጊያ ተቋማት በየዩኒቨርሲቲዎች እንዲቋቋሙ እገዛ ማድረጉንም ገልጸዋል። አሰሪና ሰራተኛን ለማገናኘት ከዛሬ 22 ዓመት በፊት የተቋቋመው የኢንፎማይን ሶሉሽን በተለይም ኢትዮ ጆብስ በሚል በሚሰጠው የድረገጽ አገልግሎቱ ይታወቃል። ፕሮግራም ዲሬክተሯ ደረጃ ዳትካምም በዚሁ ድርጅት ስር ቢሆንም ከዚሁ ድርጅት የሚለየው ነገር መኖሩንም ይገልጻሉ። ጤና ይስጥልን ወይዘሪት ሲሃም። ጤና ይስጥልን። ሰላም ደረጃ ዳካም በትክክል የሚሰራው ነገር ምንድን ነው? ደረጃ ዳካም የሚያደርገው ለተመራቂ ተማሪዎች እንዲሁም ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ ላሉ ወጣት ተማሪዎች ነው። ደረጃ ከስሙ እንደምንረዳው እነዚህ ተማሪዎች ተመርቀው ወደ ስራው ዓለም ሲገቡ አንድ ደረጃ የሚወጣጡበት በሚል ተነስቶ ነው ደረጃ ደረጃ ዳካም ብለን ያሳየም ነው ማለት ነው እና ከትምህርት ዓለማቸው ወደ ስራ ዓለም ሲገቡ ብዙ ተግዳሮቶች ይገጥማቸዋል እና ዩኒቨርስቲዎች ያልተፈቱ ወይም ደግሞ ስለ ስራው ዓለም ብዙ አመለካከትም ግንዛቤም ስለሌላቸው ደረጃ ዳትኳም ድረገጹ ላይ እነዚህም ኢንፎርሜሽኖች ይዞ አንድ እርምጃ ወደፊት አስጠግቶ ብቁ የሆኑ ተማሪዎች አድርጎ ከህልም ስራቸው ጋር የሚያገናኛቸው ድረገጽ ነው ማለት ነው። እስካሁን ምን እንደሚሰራ ነው? ምን ሰርታችኋል? በዚህ ምን ምን ሰርታችኋል? ደረጃ ዳትካምን ስንጀምረው እንደ ሀሳብ ረጅም ዓመት ሆኖናል። አንድ ሰባት ዓመት ያልፈዋል። ዓላማውም ተመራቂ ተማሪዎች የስራው አለም ምን እንደሚመስል ለማስተዋወቅ የተለያዩ ስልጠናዎችን ስለ ኮሚኒኬሽን ክህሎታቸው፣ ስለአነጋገር አነጋገር፣ ራሳቸውን በደንብ መግለጽ ከሲቪ አጻጻፍ ወይም ደግሞ ከረዝሜ አጻጻፍ ጋር በተማሩበት ሙያ መሰረት ያሉትን የስራ እድሎች የሚያገኙበትን ትሬኒንጎች ስንሰጥ ቆይተናል ለረጅም ጊዜ ማለት ነው። ግን ይሄ ትሬኒንግ ብቻ በቂ አይደለም። አዲስ አበባ ላይ የሚገኙ ዩኒቨርሲቲዎችን ብቻ ሳይሆን እኛ ስንጀምረው በዛ ጊዜ እንደውም ሰላሳ ስድስት የሚሆኑ ዩኒቨርሲቲዎች ነበሩና በየአመቱ የሚመረቁት ተማሪዎች ቁጥር ደግሞ በጣም ከፍተኛ ነው። ወደ ሁለት መቶ ሺህ ተማሪዎች ከግል ሆነ ከመንግስት ዩኒቨርሲቲ ተመርቀው ይወጣሉ። ያለምንም ለስራ ዝግጁ ሳይሆኑ ማለት ነው። ይሄ ጋፍ በጣም ሰፋ። ሁለት ሺ አስራ አምስት በፈረንጆች አቆጣጠር ላይ እንደውም ብዙ ኢንተርናሽናል የሆኑ ድርጅቶች ወደ እኛ ድርጅት ሲመጡና ለወጣት የሚሆኑ ፕሮግራሞች አላቸው በየካምፓኒዎቻቸው፣ እንደ ኢንተርንሽፕ ወይም ደግሞ የማኔጅመንት ትሬኒ ፕሮግራሞች ይሏቸዋል። ለአንድ አመት እንደ በስልጠና ያቆያቸው እና ወደ አሁኑ ወደ ማኔጀሪያል ሌቭል ወይም ደግሞ ወደ ሱፐርቫይዘሪ ሌቭል ሆነው የሚያድጉበትን ፕሮግራሞች ብዙ ኢንተርናሽናል የሆኑ ኦርጋናይዜሽኖች ይዘው መጥተው ነበረ። ለዛ ፕሮግራም የሚሆኑ ሀያ ወይም ሰላሳ ተማሪ መጠን በዛ ጊዜ በጣም ከባድ ነበረ። ምክንያቱም እነዚህ ድርጅቶች የሚፈልጓቸው መጽሐፍና ማንበብ ብቻ ወይም ደግሞ ወረቀት ያለው ተማሪ አይደለም። ካልቸራቸውን የሚያውቅ ጥሩ ስብዕና ያለው በጣም ፈጣን የሆኑ እራሱን በደንብ መግለጽ የሚችል ተማሪ ኢኒሼት ማድረግ የሚችል ፈጣን የሆኑ ወይም ደግሞ ትንሽ ስልጠና ተሰጥቷቸው እራሳቸውን በደንብ ማሳደግ የሚፈልጉ ተማሪዎች ነበረ እና እነዚህን መለየት ከእነዚሁ ለመቶ ሺህ ተማሪዎች በጣም ይከብድ ነበረ። ስለዚህ እነዚህን ስልጠናዎች ለማድረግ ወደ ዩኒቨርሲቲዎቹ ወደ ክልል ዩኒቨርሲቲዎች ሄድን። ሁለት ሺህ አስራ ሰባት ላይ በፈረንጅ አቆጣጠር እንደ ደረጃን እንደ ሙሉ ፕሮግራም ይዘን ከዩኒቨርሲቲዎች ጋር ለመስራት በዛ ጊዜ የምታየው መሬት ላይ ያለው በጣም ከባድ ነበረ። ብዙ ተመራቂ ተማሪዎች ኢትዮጵያ ውስጥ ለዲጂታልም ቅርብ አይደሉም፣ ብዙዎቹ ኢሜል አድሬስም አልነበራቸውም። እንደዚህ ኢንተርቪው ለማድረግ ደግሞ በምናደርግበት ራሳቸውን መግለጽ በጣም ይከብዳቸው ነበር፣ ይፈራሉ። ጥሩ ውጤት ያለው እንኳን ተማሪ ብታይ ስለ ትምህርቱ ነው እንጂ የሚነግርግ ዩኒቨርሲቲ ውስጥ አንድ ተማሪ አምስት ዓመት ሶስት ዓመት ማለት كذا السوق على راسه የአናና ብዘቤን ነው የምታይበት። ከግሩፕ አሳይንመንት ሲሰሩ ምን ተምረዋል የሚለውም ብዙ ነገር የምናይበት ነበረ እና እነዚህ ተማሪዎች ግን እነሱ አልነበራቸውም። ስለዚህ ከትምህርት ሚኒስቴር ጋር በመመካከል የኢትዮጵያ ዩኒቨርሲቲዎች ውስጥ የኬረር ሴንተር ሰርቪስ ተቋማት የሉም። እንደ መላ ዩኒቨርሲቲ ላይ ስናይ እነዚህ ኬረር ሴንተር ሰርቪሶች የአንድ ተማሪን ችግር በማዳመጥ ወደ ስራ አለም እንዲገናኙ ቀልጠፍ ያለ አሰራር ያደርጋሉ። እንደውም እዛ ውስጥ ዩኒቨርሲቲ ውስጥ እያሉ ራሱ የኢንተርንሽፕ ኦፖርቹኒቲ፣ እነዚህም ሁሉ እንዲያገኙ የሚያደርጉ ተቋማት ነበሩ። ኢትዮጵያ ውስጥ ግን ኦፖርቹኒቲ አያደርጉም ነበር እና ሁለት ሺ አስራ ሰባት ላይ ከትምህርት ሚኒስቴር ጋር በመግበር እነዚህ ሴንተሮች የሙያና የስራ ተቋም ማበልጸጊያ ተቋማት ይሏቸዋል በአማርኛ እንዲቋቋሙ ሁሉም ዩኒቨርሲቲ ላይ የበኩላችንን ጥረት አደረግን። ትምህርት ሚኒስቴር ይህን ሀሳብ ተቀብሎ ሁሉም ዩኒቨርሲቲዎች እነዚህን ኢምፕሊመንት እንዲያደርጉ እገዛ አርጎ የተሰራበት አኳን ነበረ። ለረዥም ጊዜ በጥራት ችግር የሚተቸው የኢትዮጵያ የመማር ማስተማር ሂደት ወጣቶችን ለስራ ስምሪት ገበያው በበቂ ሁኔታ ማፍራት አለመቻሉ ይነገራል። ይህን ችግር መንግስት ብቻውን የማይፈታው ወይም ያልፈታው ችግር መሆኑን በመገንዘብ ከግል የትምህርት ተቋማት መሳተፍ ጀምረዋል። በተለይ ወጣት ተመራቂዎችን ለስራ ብቁ የሚያደርጋቸውን ልዩ ስልጠናና ድጋፍ በመስጠት በኩል መንግስት የተሳተፈበት የሚያልፍበት ዘርፍ አልነበረም። በዚህ ረገድ ደረጃ ዳትካም ስራውን ሲጀምሩ አካባቢ የነበረውን ሁኔታ ወዘሪት ሲሃም እንደሚከተለው ይገልጹታል። ስንጀምረው በጣም ከባድ ነበረ፣ ይሄ ሀሳብ ከፕራይቬት ሴክተር ከሆነ ድርጅት ሲመጣ፣ እንዲሁም ደግሞ የትምህርት ጋፍን የሚሸፍን ነው። ምክንያቱም የኢትዮጵያ ትምህርት አሰራር ፎከስ የሚያደርገው ክህሎት ላይ አይደለም፣ ቴዎሪው ላይ ነው እና ያ ግን የአንድን ተማሪ ያስተሳሰብን እድገት ወይም ደግሞ ክህሎት ነው የሚያበለጽገው እንጂ ይሄ እኔ ማንኝ ወዴት ነው የምሄደው ምንድን ነው የምፈልገው እዛ ለመድረስ ምን አይነት ክህሎቶች ያስፈልጉኛል የሚሉትን አይሰጡም። እነዚህ ደግሞ በስራው አለም የሚፈለጉ ክህሎቶች ናቸው እና እነዚህ ተማሪዎች እነዚህ ክህሎቶች ብቻ ስለሌላቸው ያ ስራ እድልም ቢኖር አያገኙትም ማለት ነው እና ከብዙ ከብዙ ከብዙ ድርጅቶች ጋር ስንሰራ ያየ ነው እንዲሁም የሰበሰብ ነው የሪሰርች ሪዛልት ይህንን ነበር የሚያሳየን። እና እዚህ ኬር ሴንተሮችን በየዩኒቨርሲቲ እንዲቋቋሙ በጣም ብዙ እገዛ አድርገናል። ለአንድ አመት እስካሁን ወደ አስራ ስምንት የሚሆኑ ሁሉም ክልል ላይ አስራ ስምንት የሚሆኑ ዩኒቨርሲቲዎች ላይ ሄደን እነዚህ ተቋማት ተሰርተዋል። ተቋማቶቹ ለአንድ አመት በእኛ እገዛ የቢሮውን ስታፎች በማሰልጠን መምህሮቹን በማሰልጠን የተማሪው ስልጠና በማስጠት በኦንላይን በመሆን ስራ ኦፍላይን እንዲያደርጉ በማድረግ ከሁለት ሺህ አስራ ስምንት ጀምሮ ብዙ ስራ ሰርተናል። ከዛም እነዚህ ዩኒቨርስቲዎች ራሳቸው እየቀጠሉት የሚሄዱበት አጋጣሚ ነው አሁን ያለው እና ደረጃን ሁሌ ስናየው በቃ ከዩኒቨርሲቲውን ይሄ መጀመር ያለበት በሚል ሰፖርት እያደረግን ቆይተናል። አሁንም በእርግጥ እያደረግን ነው። እንዲሁም ወደ ሁሉም ሪጂናል ዩኒቨርሲቲዎች ለመድረስ ነው በሚቀጥለው ሁለት ዓመት አላማችን። ብሌን ደስታ ከቅድስት ማርያም ዩኒቨርሲቲ በአካውንቲንግና ፋይናንስ ተመራቂ ተማሪ ናት። ከመንግስትና ከግል ዩኒቨርሲቲዎች በየአመቱ ተመርቀው ይወጣሉ ከሚባሉት 300000 ኢትዮጵያውያን ተማሪዎች መካከል አንዷ ናት። ስራ ማግኘት እጅግ በጣም ከባድ በመሆኑ እሷም እንደሌሎቹ ሌሎቹ ስራ እያፈላለገች መሆኑን ትናገራለች። በጣም ብዙ ሰው ነው ያለው። በእኔ ፊልድ አሁን በጣም ብዙ ተመራቂ አለ፣ ነገር ግን ብዙ ስራ የለም። ስራዎች ለማት ይከብዳል። ከቢለጠፍም አንዳንድ ጊዜ ሰው በሰው ይገባል፣ ከዛ ያመልጠናል እድል። ብሌን በእጇ የጨበጠችው ነገር ገና ባይኖርም፣ ብዙም ተስፋ አልቆረጠችም። ለብቻዋ መሞከር ያቃታትን ከደረጃ ዳትካም በኩል ባገኘችው እገዛ እየሞከረች መሆኑን ትናገራለች። እና ግን ደረጃ ላይ እነሱ ያመጣልኝ ከዚህ የሚደረገው አሁን ቅርብ ጊዜ ራሱ ተደውሎልኝ ከዳሽን ባንክ ኢንተርቪው አድርገውኝ ነበር እና ያንን እድል ራሱ በማግኘት በጣም ደስ ብሎኝ ነበር። ለምን እዚህን ቢኖር ያ ቢወጣ ማስታወቂያ የማግኘት እድላችን በጣም ብልጫ አለ ነው በሚኝ ማለት ነው። ምናሴ ሙላው የአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ አምስተኛ ዓመት የኤሌክትሪካል ኢንጂነሪንግ ተማሪ ሲሆን በቅርቡ ይመረቃል። እሱም እንደ ብሌን ለስራ ስምሪት የሚያበቃውን ልዩ ስልጠና የወሰደ መሆኑን ይናገራል። ምናሴ ሙላው እባላለሁ። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አምስተኛ ዓመት ኤሌክትሪካል ኢንጂነሪንግ ተማሪ ነኝ። ከአንድ ወር በኋላ ግራጁዌት አደርጋለሁ። ክረምት ላይ ደግሞ በደረጃ ፍስሬተር ፕሮግራም ላይ ትሬኒ ነበርኩኝ። ትሬን አድርጌ እዛ ላይ ስምንት ሞዴሎችን ሶፍት ስኪል ትሬኒንጎችን ወስጄ ግራጁዌት አድርጌያለሁ። አሁን ደግሞ ወደ ስራው አለም ለመጠላቀል የአንድ ወር ጊዜ እየጠበቅኩኝ ይገኛለው ማለት ነው ትምህርት ለመጨረስ እሱም ሆኑ ብሌን ደስታ በስራ ገበያ ተወዳዳሪ የሚያደርጋቸውን የተለየ ስልጠና ፕሮግራም ማግኘታቸውን እንደሚከተለው ያስረዳል። ያለችውን የስራ ገበያ ለመሻማት የዚህ አይነቱ ስልጠናዎች ጉድለት ተጨማሪ ችግር መሆናቸውንም ምናሴ ይገልጻል። ደረጃ አክስሬተር ፕሮግራም ማለት በደረጃ አካዳሚ የሚባል አንድ ድርጅት አለ። በዛ ድርጅት ስር በማስተርካርድ ፋውንዴሽን ስፖንሰርሽፕነት እና በጆብ ክሬሽን ኮሚሽን ወይም ደግሞ የስራ ፈጠራ ኮሚሽን ሀገራችን ውስጥ ባለ በመንግስት ባለ ድርጅት በእሱ ስፖንሰርነት የሚሰራ ድርጅት ነው። ድርጅቱ ምንድነው የሚያደርገው? የሶፍት ስኪል ትሬኒንጎችን ወይም ደግሞ ስልጠናዎችን ነው የሚሰጠው። እነዚህ ስልጠናዎች ተማሪዎች ከተመረቁ በኋላ ልክ እንደኔ አዲስ ከዩኒቨርሲቲ የሚመረቁ ተማሪዎች ከተመረቁ በኋላ የስራው ገበያ ላይ ስራ ለማግኘት በጣም አስቸጋሪ ነው። አሁን ባለንበት ሁኔታ ይሄ ደግሞ የሚሆንበት ምክንያት ስልጠናዎች ስለሚያስፈልጉ ወይም ደግሞ ኖርማል ያሉት ቴክኒካል የሚባሉ ትምህርቶች በተጨማሪ ሶፍት ስኪል የሚባሉ ትሬኒንጎች እንደዚህ አይነት እውቀቶች ስለሌሉን ነው። በምን አይነት መንገድ ከአሰሪዎች ጋር መገናኘት እንችላለን፣ በምን አይነት መንገድ ስራዎችን መፈለግ እንችላለን፣ በምን አይነት መንገድ ራሳችንን መግለጽና ራሳችንን ማውጣት እንችላለን፣ እንዴት ነው ፕላን እቅዶችን የምናወጣው፣ የስራ ጸባይን እንዴት ነው የምንረዳው የሚሉ ነገሮችን በደንብ ግንዛቤው ባለመኖሩ ምክንያት ስራ ማግኘት ደግሞ የበለጠ አስቸጋሪ አድርገውታል እነዚህ ነገሮች። እና እነዚህ ነገሮች ላይ ፎከስ የሚያደርግ ወይም ትኩረትን የሚሰጥ ስልጠናዎችን የሚሰጥ ነው ደረጃ አካዳሚ ማለት ነው። እኔ በዛ ውስጥ ያለፍኩኝ እና ተጠቃሚ ሆንኩኝ። ተማሪ ነኝ የስራ ፈላጊ ተመራቂ ተማሪዎች ጣጣ ግን በዚህ አያበቃም። በከፍተኛ ትምህርት ተቋማት ካጠናቀቋቸው ትምህርቶች በተጨማሪ ለስራ ዝግጁ የሚያደርጓቸውን ልዩ ስልጠናዎችንም ቢወስዱም የስራ ልምድ የሚጠይቁ ቀጣሪ ድርጅቶች ብዙ ናቸው። እንደ ደረጃ ዳትካም ገለጻ በተለይም ሃምሳ ከመቶ ቀጣሪ የሆኑት የመንግስት ድርጅቶች ብዙ ጊዜ ለክፍት ስራዎች በሚያወጡት ማስታወቂያ የተወሰኑ አመታትን የስራ ልምድ ይጠይቃሉ። አዳዲስ ተመራቂ ተማሪዎች ግን ያንን ማሟላት የሚችሉበት ሁኔታ አይኖርም። ይህን ሁኔታ ከመንግስት የስራ ፈጠራ ኮሚሽን ጋር በመነጋገር አሰራሩን እየተቀየረ መሆኑን ወይዘሪት ሲያ ማየለ ይናገራሉ። የመንግስት ተቋማት በእርግጥ መንግስት የወጣት ስራ ማጣት በጣም የሚያሳስበው አጀንዳ ነው። በአሁኑ ሰዓት ግን የመንግስት አሰራር ላይ ደግሞ ዜሮ ልምድ ያላቸውን ወጣቶች መቅጠር አልተለመደም፣ ወይም ደግሞ ህጋ የሲቪል ሰርቪስ ላይ የተጻፈ ስላልነበረ በጣም ከባድ ነበረ። ያው ወጣትን መቅጠር አለብን እንላለን፣ ግን ደግሞ ህጋችንና ወይም ፖሊሲያችን ደግሞ ድጋሚ ያፋርስብናል እና እሱንም ቻሌንጅ ያደረግንበት አካሄዶች አሉ ከትምህርት ሚኒስቴር ጋር ፓርትነር አድርገን። ለወጣቱ እድል መስጠት እንዳለበት አሰራር ባይፈቅድም በሶስት ወር ኢንተርንሽፕ ገብተው ማገልገል እንዲችሉ ከዛም እሱ እንደ ልምድ ተቆጥሮ የተለያዩ ድርጅት መስሪያ ቤቶች በራሳቸው አሰራር እነዚህን ተማሪዎች የመቀጠር ልማድ ከሁለት ሺ አስራ ስምንት የፈረንጆች አቆጣጠር ጀምሮ እየተለመደ ያለ አሰራር ሆኗል። የስራ እድል ፈጠና ኮሚሽን እንደተቋቋመ ይሄኛው አንድ ትልቅ ቻሌንጂንግ ፓርት እንደሆነ ትልቅ ተግዳሮት እንደሆነ በትኩረት ስንወያይበት የቆየ አጀንዳ ነበረ። ምክንያቱም ሀምሳ ፐርሰንቱን የሚሆኑ ስራዎች የሚወጡት ቀጣሪው የመንግስት ተቋማት የሆኑ ድርጅቶች ናቸው እና ይህንንም በመወያየት በአሁኑ ሰዓት የስራ ዕድል ፈጠራ ኮሚሽን በጣም ትልቁን ስራ እያገዘ ይገኛል። እነዚህን አሰራሮች እንዴት ወደ መሬት መውረድ እንዲችሉበትን አሰራር እየተደረገ እነዚህ ተማሪዎች የተለያየ የስራ እድል እያገኙ ነው ያሉት። እንደውም አሁን ያው ኮቪድ ከመጣ ጀምሮ ይሄ ስራ እንዳይቆም ተማሪዎች ጋር እየቤታቸው ነበሩ ያሉት፣ ትምህርትም አቁሞ ነበረ። ብዙ ተስፋ የሚያስቆርጥ የሆነበት ስለነበረ በማስተር ካርድ ፋውንዴሽን ካገኘነው የገንዘብ ድጋፍ ለአምስት ዓመት እየረዱን ይገኛሉ። ይሄ ስራችን ብዙም ተማሪ እንዲደርስ እንዲሁም የእኛም ሪሶርስ ወይም ካፓሲቲ እንዲጨምር ብዙ እየረዱ ይገኛሉ። ሁሉም ማሰራራቸውን አሁን ወደ ቨርቹዋል ቀይረን ወይም የመጀመሪያውን ኢትዮጵያ ውስጥ ምናባዊ የሆነ የስራ አውደሬ አዘጋጅተን በአሁኑ እንደውም አሁን ዲሴምበር ላይ ነው ያበቃ ነው። ከሀያ ሺህ በላይ የሚሆኑ ተመራቂ ተማሪዎች በዚህ ተሳትፈው የተለያዩ የስራ ኦፖርቹኒቲዎችን እያገኙበት ያለ ወቅት ነው ያለንና ወይዘሪት ሲያም አየለ የደረጃ ዳትካም ፕሮግራም ዲሬክተር፣ በጣም አመሰግናለሁ። በጣም አመሰግናለሁ ደረጀ። አድማጮቻችን ከደረጃ ዳትካም ፕሮግራም ዲሬክተር ወይዘሪት ሲያም አየለ ጋር የነበረን ቆይታ ሙሉን ዝግጅት በድረገጽና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። መልካም ቀን።